ደብረ ታቦር ወይም ቡሄ ወይም ታቦሬ አንዳንድ ቦታ ደግሞ ቡሄ በመባል የሚታወቀው የልጆች በዓል በዛሬው ዕለት በኢትዮጵያ የተለያዩ ቦታዎች በሕፃናት ዘንድ ይከበራል። ደብረ ታቦር ወይም ቡሄ በመላው አገሪቱ በየዓመቱ ነሐሴ 13 ቀን የሚከበር በዓል ሲሆን በመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው አብይ ወይም ዋና በዓላት አንዱ መሆኑን የሃይማኖቱ አባቶች ይናገራሉ። ይሁን እንጂ ቡሄ ወይም ደብረ ታቦር በባህላዊ መልኩ ይከበራል። በዚህ ዙሪያ በስልክ ከነቀምቴ ያነጋገርኳቸው የወለጋ ኦሮሞ ታሪክና ባህል አጥኚው አቶ ቸርነት ዋቆያ ቡሄ በኦሮሞ ዘንድ ደግሞ ታቦሬ በሚባል አጠራር ነው የሚታወቀው ሲሉ ስለ ባህሉ አከባበርም አብራርተዋል። ታቦሬ ወይም ታቦር የሚባለው እንግዲህ የነገው ሰው በዓል ነው። እሚያቸው አስራ ሰባት ये राजे राजू चौबे नगर का राजूबारण होता है በሌላ በኩል ደግሞ ወደ ሰሜን ሸዋ ኩዩ ወረዳ ገብረ ጉራቻ ከተማ ደውዬ ያነጋገርኳቸው የአካባቢውን ባልና ወገን እንደሚያውቁ ያወጉኝ አቶ አምዲ አበራ ቡሄ በአካባቢያቸው ኡኬ እንደሚባል ገልጸዋል። ኡኬ የሚባለው በአማርኛ ቡሄ ነው። ናሲ አስራ ሁለት ዋዘማ አለ ጆ ይሰራል። ከዛ ቀጥለው በማግስቱ ደግሞ ቡሄ ነው የሚባለው ልጆች ኬፕታን ይዞ ጭሪ የሚባለውን ጨፈቃዎች አሉ። እነሱን ይዞ ወደ ጎጆን ይወጣሉ። እናቶች ደግሞ ወተትና ዳቦዎች በሰፌት ወይንም ደግሞ በቁና ምናምኖች ይዞ ወደ ጎጆ ነው የሚወጡት። ከዛ በኋላ ጎጆ እየዞሩ ክብክይ በሎ ክብክይ በሎ ክየኛ ቴቴሲ ከበሎ የራሴን በልቼ በአንተ ደግሞ በጥፍ ልምታ ወይ ማለት ነው። ስለዚህ ህጻናት ቡሄ ወይንም ታቦሬ ወይንም ደግሞ ኡኬን ማክበር የሚያቆሙበት እድሜ ይለያይ እንጂ የሚያመሳስለውም ነገር እንዳለ የባህል አዋቂዎቹ ይናገራሉ። ህጻናቶቹ ይጨፍራሉ። ወንድና ሴት በዛ ቦታ ላይ እየጨፈሩ ወይስራ ማሀከል በዛን ቀን የሆነ ውሽብሽል ጎጆ ይሰራ ይሰራሉ እ ከዛ ከውሽብሽል ጎጆ ውስጥ ሰብሮ የደረሱት በሰባት ቀን ግ

አውጣ ደ የሚፈልጉትን እንግዲህ በአመቱ እኔ ከዚህ በኋላ ቦይን አስራ ሁለት አመት ያለፈው ልጅ ደግሞ ከጎጆ ወጥቶ ሩጫ ይሄዳል። ከዛ በኋላ የቀሩትን ደግሞ እሱን ለመግረፍ ይሮጣሉ ይሮጣሉ። ተገረፉ ደርሶ ከገረፉ ይመለሳል። በአመቱ ተመልሰው ክብክበለው ይለዋል። ካልመጡ ደግሞ ሁለተኛ አይመለስም። ተፈጥሯዊ ቀራል ማለት የልጆች ጨዋታ ይሄ ነው። የልጆች ባህል ቡሄ ወይም ታቦሬ በአሁኑ ጊዜ ስላለበት ሁኔታም እንዲህ ብለዋል፣ ተቋርጦ ነበር። በአሁኑ ጊዜ በጣም አሪፍ አደው ገዳውን ይሄ የድሮ ተፈጥሮ ሁኑን ጠፍቶ ነበረ። አሁን ግን ሁሉም ሰው ይከበራል። ከኛ ጋር አዩና በጣም አሁን ወደ ድሮ እየተመለሰ ደርግ ጊዜ እንደውም ጭራሽ ጋ ምናምኖች አይከበር የሚሻሉ ደርግ አድፍቶ ነበረ። አሁን ወደ ምትን ተመልሰዋል፣ ወደ ጥንቱ ወደ መሰረቱ ተመልሰዋል። ይህ የልጆች ባህል ተጠብቆ ለሚመጣው ትውልድ እንዲተላለፍ የታሪክና ባህል አዋቂዎችና ምሁራን ወጣቱን ማስተማርና በመጽሐፍ ወይም በድምፅና ምስል አስደግፈው ማስቀመጥ አለባቸው ሲሉም መልእክት አስተላልፈዋል። ለአሜሪካ ድምፅ ናኩር መልካ ካምቦ